የማህበሩ አባል በመሆን ብቻ በአንድ ቀን ውስጥ 850 ሺህ ብር በአካውንት ገቢ ይደረግሎታል። የተለያዩ ጥቅማ ጥቅሞችን እና ወርሃዊ ክፍያ ያገኛሉ። ፕሮፋይል ላይ ባለው ስልካችን ደውለው ይመዝገቡ። በአጭር ጊዜ ሚሊየነር አደርግዎታለን።